ስፖርት የኢትዮጵያ እግር ኳስ ፌዴሬሽን ለአምስት ወራት ቆይታ ስልጠና እንዲሰጡለት ከቀድሞ የብሔራዊ ቡድን አጥቂና የመከላከያ እግር ኳስ ቡድን አሰልጣኝ ገብረ መድናይሌ ጋር ንግግር መጀመሩ ተገልጧል። ለአንድ ዓመት ያህል በብሔራዊ ቡድኑ አሰልጣኝነት ተሹሞ የነበሩት አቶ ዮሐንስ ሳሌ መሰናበታቸውን ተከትሎ ነው አዲስ አሰልጣኝ ለመመደብ ንግግሩ የተጀመረው። የኢትዮጵያ እግር ኳስ ፌዴሬሽን የህዝብ ግንኙነት ኃላፊ አቶ ወንድምኩን አላዩን በስልክ አነጋግረናቸዋል። አሰልጣኙ ለምን እንደተነሱ በማብራራት ይጀምራሉ። የብሔራዊ ቡድኑ ውጤት ማጣት ምክንያት ነው። ስለዚህ ይህን መሰረት አድርጎ በተለያዩ ጊዜዎች የቴክኒክ ግምገማዎች ተደርገዋል። እነዚያ የቴክኒክ ግምገማዎች የሚፈለገው ውጤት ሊያስገኙ ስላልቻሉና የስፖርት ቤተሰቦች፣ የእግር ኳስ ቤተሰቦች የተመዘገበው ውጤት ላይ ቅሬታቸውን በተደጋጋሚ በመግለጻቸውና ና ይህንን መሰረት በማድረግ የፌዴሬሽኑ ስራ አስፈጻሚ ኮሚቴ አሰልጣኝ ምሳሌ እንዲሰናበቱ ወስኗል። በቀራቸው ሁለት ጨዋታዎችም ቡድኑን ያሳልፋሉ የሚለው ግምት እየተመናመነ በመምጣቱ ዚህ ውሳኔ ያደረስ መችሏል። ፌዴሬሽኑ አሰልጣኝ ንሳሌን ሲመርጥ አሰልጣኙ የተመረጡት ከቀረቡት አራት አሰልጣኞች የውድድር መስፈርቱን በማሟላት ልቀው በመገኘታቸው ነው ብሎ ነበር። ያ ይታወሳል እና ከእሳቸው የተሻለ አልነበረም ማለት ነው እዛ ላይ ያሉት አሰራሮችን በተመለከተ ምርጫ የተካሄደው ከቴክኒክና ልማት ኮሚቴ የተወሰኑ ሰዎች እንደዚሁም ደግሞ ከስራ አስፈጻሚ ኮሚቴ የተወሰኑ ሰዎች ተመድበው ነው። ይህንን በፕሪሚየር ሊግ ያሉ አሰልጣኞችን የተለያዩ መመዘኛዎች አውጥተው ገምግመው ሪፖርትን መጨረሻ ላይ ለውሳኔ ለስራ አስፈጻሚ ኮሚቴ አቅርበው በዛ መሰረት የተፈጸመ ነው። ስለዚህ እዛ ቦታ ላይ ወደኋላ መለስ ብለን የአሰራር ችግሮች ነበሩ ወይ አልነበሩም ወይ የሚለውን ጉዳይ ወደፊት የሚታይ ይሆናል ነገር ግን ለስራ አስፈጻሚ ኮሚቴ ውሳኔ የቀረበው ስንር ላይ የሚያሳየው እሳቸው በስልጠናም በልምድም በትምህርትም በመሳሰሉት ነገሮች የላቁ መሆናቸውን የሚገልጹ ማስረጃዎች አሁን በጽሕፈት ቤታችን ይገኛሉ እነዚህ ማስረጃዎች ተረጋግጠዋል በትክክል ያው አንዳንድ ነገሮች ስለሚነሱ ነው አንዳንድ ጥያቄዎች እየተነሱ ነው በየአቅጣጫ የመነጋገሪያ አጀንዳ እየሆነ ይገኛል። ሚዲያው ማጣራት የሚፈልግ አካል በራሱ መንገድ ያጠራል። በእኛም በኩል አንዳንድ የማጣራት ስራዎች አስፈላጊ ሆነው ከተገኘ ወደፊት የምናከናውነው ይሆናል። አሁን የኢትዮጵያ ብሔራዊ ቡድንን ቀሪ ጨዋታዎችን እንዲያሰለጥን የተመረጠ አሰልጣኝ አለ። አዎ አሁን ቀሪ ጨዋታዎችን እንዲያሰለጥኑ ኢትዮጵያ ኳስ ፌዴሬሽን ስራ አስፈጻሚ ኮሚቴ ከጉዳዩ አሳሳቢነት እስከሚቀረቡ ጊዜ አንጻር አይቶ አቶ ገብረ መድናይ የቀድሞ ኢትዮጵያ ብሔራዊ ቡድን ተጫዋች እና በአሰልጣኝነትም ሲሰሩ የነበሩ ናቸው። እንዲሁም አሁን በፕሪሚየር ሊግ የመከላከያ ብሔራዊ ቡድን ዋና አሰልጣኝ ናቸው። እሳቸው ኃላፊነትም እንዲረከቡ ላቀረብንላቸው ጥያቄ አወንታዊ ምላሽ በመስጠታቸው ከእሳቸው ጋር ለአምስት ወራት የሚቆይ የኮንትራት ስምምነት የስራ ውል ስምምነት ለማድረግ በአሁኑ ወቅት አብዛኛውን ስራዎች በማጠናቀቅ ላይ እንገኛለን። ከአምስት ወር በኋላስ ምርጫ ይከናወናል ወይንስ እሳቸው ይቀጥላል? ከአምስት ወር በኋላ ያለው ጊዜ እንግዲህ አሁን ለመናገር ገና ቢሆንም በመካከሉ የሚኖሩ ጊዜዎች ይኖራሉ። ምክንያቱም የአፍሪካ ዋንጫ ማጠሪያ ያልቃል፣ የዓለም ዋንጫ ማጠሪያ ያልቃል። ከዛ በኋላ እንደዚህ የሚያጠድፍ ውድድር አይሆነም። ስለዚህ በሰከለ መንገድ ብሔራዊ ቡድኑን ለቀጣዩ የአፍሪካ ዋንጫ ወይም ለሁለት ሺህ አሳ ዘጠኝ የአፍሪካ ዋንጫ የሚያሳልፍ አሰልጣኝ ጊዜ ተወስቶ ታስቦበት እንዲቀጠር የሚደረግ ይሆናል። ጥሩ። አቶ ወንድም ኩና ላዩ የኢትዮጵያ እግር ኳስ ፌዴሬሽን የሕዝብ ግንኙነት ኃላፊ ለሰጡን ትንታኔና ማብራሪያ በዶቼ ቬሌ ስም ከልብ አመሰግናለሁ። እግዜር ይስጥልኝ ዜና መሰግናለሁ። ሰላም። የቀድሞ አሰልጣኝ አቶ ዮሐንስ ሳህሌ አስተያየታቸውን እንዲያካፍሉን ደውለንላቸው ስብሰባ ላይ እንደሆኑ ገልጠውልን ነበር። ቆየት ብለን ደጋግመን ስልካቸው ላይ ብንደውልም ልናገኛቸው ግን አልቻልንም። ለአምስት ወራት ስልጠና ብሔራዊ ቡድኑን እንዲይዙት የተጠየቁት አሰልጣኝ ገብረመድህን ኃይሌን ግን አነጋግረናቸዋል። ስምምነቱ ገና ተጀመረ እንጂ አላለቀም ያሉን አሰልጣኝ ዝርዝር ጉዳዮች በሂደት ላይ መሆናቸውን ተናግሯል። በዝርዝር አንዳንድ ነገሮች የምናገርባቸው ነገሮች ስላሉ በዚህ ቀጠሮ የተለያየ ነው እንጂ አላለቀም። የእግር ኳስ ፌዴሬሽኑን ጠይቄ የተረዳሁት ምንድን ነው፣ እሳቸውን ጠይቀናቸው ደስተኛ ሆኗል የሚል ነገር ነበረ። እሱ ፈቃደኝነት ገልጫናቸዋል። እሱ እኮ ችግር የለውም ይህን ማድረግ ማለት ትችላለህ። ግን ፈቃደኝነት መግለጽ፣ ሌሎች ከዛ በኋላ የሚመጡ ስምምነቶችም አሉ። ያንን ስምምነት ካልተስማማ ሊቋረጥ ይችላል ብዬ ስለምንለና እ። የኢትዮጵያ እግር ኳስ ፌዴሬሽን የቀድሞ አሰልጣኝ ዮሐንስ ሳሌን አሰናብቶ አዲስ አሰልጣኝ ሊተካ ነው። ፌዴሬሽኑም የእርሶን ፈቃደኝነት ጠይቆ እርስዎ ፈቃደኝነት ወጥቶን እንዳሳዩ ነው የተገለጠው። በዚህ ላይ ምን አስተያየት? ይህንንም አሁን ላንተም እየነገርኩ ነው። በቃ ፈቃደኝነት ይሄን በቃ ገልጫለሁ አልኩ። ሌላውን ደግሞ እየነገርኩህ ነው። አሁን ትናንትና ጀምረን እየተነጋገርን ነው ነው ያልኩ። ከዛ ውጭ ሌላ ነገር ስጠ የምትለይ ባሌለው ነገር ምን ልሰጥህ ትፈልጋለህ? አይ ሌላ ነገር እንዲሰጡኝም አይደለም ማሰልጠኝ የጠየኩት ይሄ ያለውን ነገር እንዲነግሩኝ ነው። ነግረውኛል። ሌላ አይ ምናልባት የተስማሙት ለምን ያህል ጊዜ ለማሰልጠን የተስማሙት? ለምን በቆራረጠህ ለምን እንትን ለማድረግ እንደፈለግ አልገባኝም። አሁን ሲያል እነሱ ደውሎልኝ ከዛ በኋላ ስንጨርስ ለምን ያህል ጊዜም፣ እኔ እኮ አሁን ሁሉንም ነገር የምስማማው አንዱ ከአንዱ ጋር እንትን አድርጌ ነው የምስማማው እና የምጨርሰው ይሆናል፣ አይሆንም ሚ አሁን ለአምስት ወር ምንም እሱ ምንም ማለት አይደለም። በጽፈው በጽፈው ይህ ችግር የለብኝ ግን ገና አላለቀም ነው ሙ አላለቀ ነገር ለምትቸኮር ከአንተ አይ መረጃ ህብረተሰቡ ማወቅ አለበት። እርስዎ ለአምስት ወርም አልተቀበሉም፣ ገና አልታወቀም። ገና ነው ድርድራችን። ገና ከመጀመሩ ይህን ያህል በጣም ኢምፖርታንት ነገር ሆኖ ነው። ጥሩ። እሺ፣ እሺ። አሰልጣኝ ገብረመድን መድን ኃይሌ እጅግ በጣም አመሰግናለሁ ለሰጡኝ አስተያየት። አድማጮች አሁን የእንግሊዝ ፕሪሚየር ሊግ፣ የጀርመን ቡንደስሊጋና የስፔን ላሊጋ ጨዋታዎችን እንቃኛለን። ሊጠናቀቅ አንድ ዙር ብቻ በቀረው የጀርመን ቡንደስሊጋ የእግር ኳስ ውድድር አስቀድሞ ዋንጫው መውሰዱን ያረጋገጠው ሀያሉ ባየር ሚኒሽን የፊታችን ቅዳሜ ከሰዓት በኋላ ከኮሎኝ ጋር የመጨረሻውን ጨዋታ ያከናውናል። ከሁለቱ ጨዋታ ይልቅ ግን በዕለቱ በተመሳሳይ ሰዓት ቬርደር ብሬመን ካይንትራክት ፍራንክፉርት ሽቱትጋርድ ከቮልስቡርግ ማይንስ ከሄርታ በርሊን እንዲሁም ሻልከ ከሆፍንሃይም ጋር የሚያከናውኑት ጨዋታዎች እጅግ በጉጉት ይጠበቃሉ። በቡንደስሊጋው 25 ነጥብ ይዞ 18ኛ ደረጃ ላይ የሚገኘው ሃኖቨር ወደ ሁለተኛ ዲቪዚዮን ወራጅ መሆኑ ተረጋግጧል። 16ኛ ደረጃ ላይ የሚገኘው ቬርደር ብሬመን 15ኛ ደረጃ ላይ ከሚገኘው አይንትራክት ፍራንክፉርት በአንድ ነጥብ ይበለጣል። ነጥቡ 35 ነው። ሁለቱ በሚያደርጉት የሞት ሽረት ፍልሚያ አይንትራክት ፍራንክፉርት ካሸነፈ 39 ነጥብ ይዞ ከወራጅ ቀጣናው ስጋት ሙሉ ለሙሉ ይላቀቃል። ከተሸነፈ ግን በቡንደስሊጋው የመቆየት ሕልውናው የሚወሰነው ከታችኛው ዲቪዚዮን ሶስተኛ ከወጣ ቡድን ጋር ተጋጥሞ በሚኖረው ውጤት ይሆናል። ተጋጣሚው ቬርደር ብሬመን ካሸነፈ 38 ነጥብ ይዞ ወደ ታችኛው ዲቪዚዮን ከመውረድ ይተርፋል ማለት ነው። ወራጅ ቀጣና ውስጥ 17ኛ ደረጃ ላይ የሚገኘው ሽቱትጋርት ስምንተኛ ደረጃ ላይ የሚገኘው ቮልስቡርግን ካሸነፈ ነጥቡን 36 በማድረስ ከመውረድ ሊተርፍ የሚችለው ቬርደር ብሬመን ከተሸነፈለት ብቻ ነው። ያም ቢሆን በቡንደስሊጋው ለመቆየት ከታችኛው ከሚመጣው ሶስተኛ ቡድን ጋር ተጋጥሞ ማሸነፍ ይጠበቅበታል። ይህ በመሆኑም የቅዳሜው የቡንደስሊጋ የመጨረሻ ግጥሚያ በብዙዎች ዘንድ በጉጉት ይጠበቃል። በእንግሊዝ ፕሪምየር ሊግ ዋንጫውን በእጁ ያስገባው ሌስተር ሲቲ አሰልጣኝ ጣሊያናዊው ክላውዲዮ ራኒየሪ ተጫዋቾቻቸው በሚቀጥለው የውድድር ዘመን ቡድኑን ጥለው እንዳይሄዱ መክሯል። ወደ ሌላ ቡድን መሄድ የሚፈልግ ካለ ግን ተጫዋቹን ለማሰናበት ምንም እንደማያንገራግሩ ገልጧል። ሁለት ተስተካካይ ጨዋታዎች የሚቀሩት ሊቨርፑል ትናንት ዋትፎርድን ሁለት ለዜሮ በማሸነፉ የሚቀጥለው ዙር የአውሮፓ ሊግ ማጣሪያ ውስጥ ለመግባት እድሉን አመቻችቷል። በእርግጥ አሁን የሚያካሄደውን የአውሮፓ ሊግ የፍጻሜ ጨዋታውን ካሸነፈ በቀጥታ ወደ ሻምፒዮንስ ሊግ መግባቱ አይቀርም። ሁለት ተስተካካይ ጨዋታዎች የሚቀረው ማንቸስተር ዩናይትድ 63 ነጥብ ስላለው በአውሮፓ ሊግ ማጣሪያ እንዲሁም በሻምፒዮንስ ሊግና በማጣሪያው የበለጠ ተስፋ አለው። አርሰናል ከማንቸስተር ሲቲ ጋር ሁለት ለሁለት መውጣቱ በቀጥታ ወደ ሻምፒዮንስ ሊግ የማለፍ እድሉን ጥያቄ ውስጥ አስገብቷል። ቀጣዩን ጨዋታ ማንቸስተር ሲቲ ካሸነፈና አርሰናል ከተሸነፈ ማንቸስተር ሲቲ ወደ ሻምፒዮንስ ሊግ በቀጥታ ያልፋል፣ አርሰናል ለሻምፒዮንስ ሊግ ማጣሪያ ይገባል። ውጤቱ ከተገላበጠ እድሉም በዛው መልኩ ይቀየርና አርሰናል በቀጥታ ለሻምፒዮንስ ሊግ ማለፍ ይችላል። ዋንጫውን በሌስተር ሲቲ በመነጠቁና በሻምፒዮንስ ሊግ ተሳታፊነቱን በማረጋገጡ ቶትናም ትናንት በሳውስሃምተን ሁለት ለአንድ መሸነፉ ብዙም የሚያስቆጩ አይደለም። በስፔን ላ ሊጋ ትናንት ኤስፓኞላን አምስት ለዜሮ ያንኮታኮተው ባርሴሎና በ88 ነጥብ ዋንጫውን ለመውሰድ ጫፍ ቢደርስም ቫሌንሺያን 3 ለ2 ያሸነፈውና 87 ነጥብ ይዞ የሚከተለው ሪያል ማድሪድ የዋንጫ እድል አለው። በላ ሊጋው ከሁለቱ በተጨማሪ አትሌቲኮ ማድሪድም ለሻምፒዮንስ ሊግ ማለፉን አረጋግጧል። ስፖርቲንግ ጆን፣ ራዮ ቫሌካኖ እና ሌቫንቴ ወራጅ ቀጠና ውስጥ ይገኛሉ። የአውሮፓ እግር ኳስ ማኅበራት ፕሬዚዳንት ሚሼል ፕላቲኒ ከያዙት የአመራርነት ስልጣን እንደሚነሱ ተገለጠ። የ60 ዓመቱ ሚሼል ፕላቲኒ ከፕሬዚዳንትነት እንደሚነሱ የተናገሩት ከእግር ኳሱ ዓለም ለስድስት ዓመታት መታገዳቸውን የስፖርት ጉዳዮች ውሳኔ ሰጪ ፍርድ ቤት ዛሬ ወደ አራት ዓመት ዝቅ ማድረጉን በገለጠበት ወቅት ነው። በካታር ዷ በተከናወነው የዳያመንድ ሊግ የ3000 ሜትር የሩጫ ውድድር አሸናፊ የሆነችው ኢትዮጵያዊቷ አትሌት አልማዝ አያና 88 ቀናት በቀሩት የሪዮ ኦሎምፒክ ውድድር ተስፋ ከሚጣልባቸው አትሌቶች አንዷ ናት። የ5ሺና የ10ሺ ሜትር የሩጫ ውድድሮችን ለመካፈል ዝግጁ መሆኗን አስታውቃለች። በሜዳ ቴኒስ ውድድር ከዓለማችን በሶስተኛ ደረጃ እውቅ ተጫዋች የሆነው እንግሊዛዊው አንዲ ሙራይ ለሁለት ዓመታት ካሰለጠኑት አሜሊ ማውሬስሞ ጋር መለያየቱ ተገለጠ። ከአሜሊ ማውሬስሞ ብዙ ቀስም ያለው ያለው የ28 ዓመቱ የሜዳ ቴኒስ ተጫዋች ግንኙነታቸውን ለማቋረጥ በጋራ ተስማምተናል ሲል አክሏል። የ36 ዓመቷ ፈረንሳዊ አሰልጣኝ በበኩላቸው ከአንዲ ጋር የሠራውበት ያለፉት ሁለት ዓመታት ለእኔ እጅግ የሚደንቅ ልምድ ያካበትኩበት ነው ብሏል። አድማጮች የስፖርት ጥንቅራችን በዚሁ ይጠናቀቃል። ማንተ ጋፍቶት ስለሽነኝ። አስተያየትና ጥቆማችሁ አይለየን። መልካም ጊዜ። ጤና ይስጥልኝ።